Voice of America. ጤና አዘጋጅና አቅራቢ ሰሎሞን አባተ እዚህ ይገኛል። ሰለሞን እጄ ከምን። አመሰግናለሁኝ፣ አሉላ እጄ ከምን። ሰሞኑን በኢትዮጵያ የኢንፍሉዌንዛ ችግር እንዳለ በተለይ ኤች ዋን ኤን ዋን የሚባለው ወይም ስዋይን ፍሉ ተብሎ የሚጠራው ወረርሽኝ ችግር እንዳለ የኢትዮጵያ የጤና ባለስልጣናት አሳውቀው ነበረ። እና እኔም ወደ አዲስ አበባ ደውዬ ምንድነው አሁን ሁኔታው የሚመስለው ብዬ ጠይቄ ነበረ? በኢትዮጵያ ጤና ጥበቃ ሚኒስቴር አማካሪ የሆኑትን ዶክተር ምርአዊ አራጋውን አግኝቻቸዋለሁኝ እንደሚከተለው ተጨዋውተናል። በጤና ጥበቃ ሚኒስቴር የህብረተሰብ ጤና አደጋዎች አማካሪ ኤችዋን ኤንዋን የሚባለው እንትን ከዚህ ቀደም ሁለት ሺህ ዘጠኝ ላይ መራት ከሰሱ እንትን ነበረ እንደ ፓንደሚክ የተባለው ማለት ነው። አሁን በብዙ ሀገሮች ውስጥ ብዙ ችግር ፈጥሮ ሲያስጨንቅ ነበረ። አሁን ከዚያ በኋላ ያው በአለም አቀፍ ደረጃ ችግሩ እንደዚህ ወቅትን እየጠበቀ እየመጣ የሚሄድ እንደማንኛውም የኢንፍሉዌንዛ ጉንፋን ወረርሽኝ እንደሆነ ተወስዶ ከዚያ ውጭ የተለየ ሌላ አይነት ዝርያ ከመጣ የሚል ሰርቬላንስ እንዲጠናከር ተደርጓል ይሄ በአለም የቅኝት ስራ ማለት ነው ይህንን ተከትሎ እኛም ከሁለት ሺ ዘጠኝ ጀምሮ የቅኝት ጣቢያዎችን ከፍተናል በክፍለ ሀገርም በአዲስ አበባ ከተማ አዲስ አበባ ላይ አንድ አራት የቅኝት ጣቢያዎች ያሉን እና ከነዚህ ጣቢያዎች ላይ አሁን በዚህ አመት እንግዲህ በየአመቱ ከምንሰበስባቸው ናሙናዎች ይህን ኔቸዋን እናገኛለን። ነገር ግን ጉዳዩ የተለየ ዝርያ ይኖረው አይኖረው የሚለውን ነገር እኛ ዘንድ ባለ ላቦራቶሪ እንመረምራለን። ከዚያም ለማረጋገጫ ደግሞ ለአሜሪካው ሲዲሲ እንልካለን እና የተለየ ዝርያ እስከሌለው ድረስ ይሄ የሚያሰጋ አይደለም። ነገር ግን ሊጠናባቸው የሚችሉ የሚችልባቸው አጋጣሚዎች ይኖራሉ። በተለይ በጣም ህጻናት ላይ፣ አረጋውያን ላይ እንዲሁም ደግሞ እድሜያቸው ከሰባ ከፍ ያሉ ሰዎች ላይ እና ነፍሰ ጡር እንደዚሁም በተለይ ደግሞ እንደ ስኳር በሽታ የክሮኒክ ነት የምንላቸው ማለት ስር ሰደድ የሆኑ ቋሚ የሆኑ የማይተላለፉት ቋሚ የሆኑ የማይተላለፉ በሽታዎች ያሉባቸው እነዚህ ሰዎች ላይ ሲከሰት ሊጠናባቸው ይችላል። አልፎ አልፎ ሞት ሊያስከትል ይችላል። ይሄ እንግዲህ በዓለም አቀፍ ደረጃ ነው። ከዚህ ቀደም አሁን ይሄ የዛሬ ሁለት ሳምንት አካባቢ እኛም ጋዜጣዊ መግለጫ ሰጥተናል ከጤና ጥበቃ እና ጉዳዩ አሁን የተከሰተ አዲስ ዝርያ የሆነም አይደለም። እኛም ያው በቅኝት እንከታተለው ስለነበረ የተለየ ነው። ስር የሰደደ የተለየ ነገር ወይም ዝርያውን የቀየረ በሽታ አይደለም። እንግዲህ የሚነግሩኝ ባለፉት አራትና አምስት አመታት በተከታታይ በሚደረጉ ቅኝቶች የቫይረሱ አይነት ይገኝ ነበረ እዚህም እዚያም ማለት ነው። እሱ ብቻ ሳይሆን ሌሎችም የቫይረስ አይነቶች አሉት። ኢንፍሉዌንዛ ኤቢሲ የሚባል ናቸው። ይሄ የኤ ዝርያ ነው። እንግዲህ ከዚህ በታች ኤ ደግሞ ኤችዋን ኤንዋን እንደዚህ እየተባለ እንትን አሉት አይነት አይነቶች ሰብሳይት የምንለው እና እኛ ዘንዳ የምንመረምራለን ለማረጋገጫም ናሙና እንልካለን። እና ከአሜሪካው ሲዲሲ የበሽታዎች መከላከያና መቆጣጠሪያ ማዕከላት ማለት ነው፣ የበሽታዎች መከላከያና መቆጣጠሪያ ማዕከል ጋር አትላንታ የሚገኘው ማለት ነው። እና ይህንን ነገር አሁን በዚህ አመት እንግዲህ ያየር ለውጥ አለ የቀደም ጥቅምት ላይ ምናምን ከሰት የነበረው አይነት ቅዝቃዜ በአሁኑ ወቅት አለ እዚህ ከተማ በዚህ ኢትዮጵያ ውስጥ ይሄ ከኤልኒኞ ጋር የተያያዘ ሁኔታ ነው። እና ማታ ላይ ይቀዘቅዛል፣ ጠዋት ላይ እንደዚህ ይቀዘቅዛል፣ ቀን ላይ ሙቀት አለ። ይሄ ወቅት እንግዲህ ለጉንፋን ምቹ ሁኔታ ፈጥሯል። እና በዚህ ጊዜም እኛ ቅኝታችንን ስንሰራ ያስተዋል ነው ነገር ነበረ፣ እንደዚህ አይነት ነገር እየጨመረ እንዳየን ከሆስፒታሎችም ሪፖርት ስናገኝ ጉዳዩን ለህብረተሰቡ ግንዛቤ ለመፍጠር ጋዜጣዊ መግለጫ ሰጠ። ለመሆኑ የአሁኑን የተለየ የሚያደርገው ምንድን ነው? ከሌሎቹ ጊዜ ባለፉት አራትና አምስት አመታት ሲስተዋል ከነበረው ኤች ዋን ኤን ዋን የተለየ ዝርያ የተለየ አይነት የለውም። ነገር ግን አሁን በስፋት እንደዚህ ተከሰተ። ዝርያው ግን ያው ኤች ዋን ኤን ዋን ነው። እስካሁን የተለየ አይነት ዝርያ አልተገኘም። ነገር ግን በስፋት እንግዲህ የአየሩም ሁኔታ ሊሆን ይችላል። በስፋት ብዙ ሰዎች ላይ ተገኝቷል። አሁን ሪፖርት ከተደረጉባቸው ጤና ድርጅቶች ውስጥ ሆስፒታሎች ላይም እንደዚህ ቅድም የተናገርኳቸው አይነት በሽታ ያለባቸው ሰዎችን ሙተዋል። ከእነሱም ሳምፕል ወስደን ነበር እና እነሱም ላይ አግኝተናል። በተለይ ስኳር በሽተኞች ነበሩ። በወቅቱ እንትን ብለው የነበረው እና ይሄ በዚህ አመት በተከሰተው ወረርሽኝ ያለፈ ህይወት ነው። አዎ፣ አሁን ይሄ ምንድን ነው? እነዚህ ሰዎች ሥር የሰደዱ በሽታዎች ያሉባቸው ችግር ያሉባቸው ሰዎች ናቸው። እንግዲህ አጋጣሚ ሆኖ ግን እነዚህም ሰዎች ላይ ይህንን ቫይረስ አግኝተናል። ማለት ናሙና ወሰድን፣ እነዚህ ሰዎች በጽኑ ታመው ተኙበት ላይ ናሙና ወሰድን፣ ለዚህ እንዳለባቸው አገኘን። ነገር ግን የነሱ እንግዲህ ከጀርባ ያለው መሰረታዊ ችግራቸው እንዳለ ሆኖ በዚህ ወቅት በዚህ ተደራቢ ኢንፌክሽንም ሙተዋል። እና ይሄ ነገር እንደዚህ አይነት የሰደደ ችግር ያለባቸው ሰዎች ማለት እንደ ስኳር በሽታ ችግር ያለባቸው ሰዎች እንደዚህ እንደዚህ አይነት ሰዎች በማንኛውም ዓለም ማለት እንደዚህ አይነት የሞት አጋጣሚዎች ይከሰታል፣ ሊጠናባቸውም እንደሚችል ይታወቃል። እነዚህ ሰዎች ለመሆኑ በዚህ በዘንድሮው ችግር አሁን የገለጹልኝ እና በሚመስሉ ሁኔታዎች ስንት ሰው ሞቷል? የት የት ሆስፒታሎች ውስጥ ነው እንዲህ አይነት ሁኔታ የተፈጠረው? አሁን እስካሁን ባለን እንትን አራት ሰዎችን አግኝተናል። አራት ሰዎች ሞተዋል። አዎ፣ እንግዲህ የጤና ድርጅቱን የከሌ ብሎ መጥቀስ ብዙ አያስፈልገንም ብዬ አስባለሁ። እሺ፣ ግን እንደዚህ አይነት ሆስፒታሎች ላይ በጽኑ ህሙማን ክፍል ይሄ አይሲዩ በምንለው ውስጥ ተኝተው ከነበሩ ሰዎች ውስጥ ነው እንደዚህ አይነት አጋጣሚ የተፈጠረው። ሆስፒታል ሳይደርሱስ፣ የሆስፒታል አገልግሎት ሳያገኙ የሞቱ ሰዎች ሊኖሩ ይችላሉ ብላችሁ ታስባላችሁ? በዚህ አይነት ችግር የሞቱ ሰዎች የሉ፣ እስካሁን ባለን መረጃ ይሄ ነገር ቤታቸው ውስጥ ሊገላቸው የሚችል እንደዚህ አጣዳፊ ነገር ሲከሰት እንግዲህ እንደሚታወቀው አሁን የዚህ የትንፋሽ ማጠር ችግር ሲፈጠር እቤቱ ይቀራል፣ እንደው ድንገት ይገለዋል ብለን የምናስበው አይነት በሽታ አይደለም። ያው በነበረ ሁኔታ ላይ እየተበባሰ ስለሚመጣ ብዙዎቹ ጤና ድርጅት ላይ ይደርሳል። ስርጭቱ ምን ይመስላል? በከተሞችም ከከተሞች ውጭም ያለው አሁን አሁን ባሉን ቅኝት ጣቢያዎች ላይ አዲስ አበባ ብቻ አይደለም ቅኝት ጣቢያ ያለን ነው ያልኩ፣ በክፍለ ሀገርም አለ እነሱም ላይ እናገኛለን። እንግዲህ አሁን በዚህ አመት ብቻ አይደለም ይሄ ነገር ያገኘ ነው። አምናም፣ ታቻ አምናም እንግዲህ ከሁለት ሺ ዘጠኝ የፈረንጃ አቆጣጠር ጀምሮ በምናደርገው ቅኝት እናገኛለን። እንደዚህ አይነት ችግር የተፈጠረበት ወይም የተለየ ነገር የሆነበት ወይም ዝርያውን የቀየረበት ሁኔታ አደለም። የቅኝት ጣቢያዎችም ስንከፍት ዓላማው ሁለት ነገር ነው። ዋና ዋና ዓላማዎቹ መጀመሪያ ምን አይነት የቫይረስ አይነት በዚህ ሀገር ይዘዋወራል የጉንፋን ቫይረስ አይነት የሚለውን ማወቅ ነው። ሁለተኛው ጠንካራ የሆነ ከሰው ወደ ሰው የሚተላለፍ አይነት ዝርያ ተፈጥሯለ ወይ ይሄ ኢንተንሲንቲማን ትራንስሚሽን የሚባለው አይነት አለ ወይ የሚለውን እነዚህ ነው በዋናነት የሚከታተለው ማለት ነው። ይሄ ነገር ምን አሁን ኤችዋን ኤንዋን ሌላ አይነት ዝርያ ያለው ቢከሰት ያንን ቶሎ ለይቶ አፋጣኝ ምላሽ መስጠት እንዲያስችል ነው። እንደዚህ አይነት አሁን እንደ ኤችዋን ኤንዋን እና ሌሎች መሰል ቀላል የጉንፋን ቫይረሶች ይዘዋወራሉ፣ ይኖራሉ፣ አሉ። የሚነሱን ልጊዜ የምንለያቸዋለን እና በዚህ ከተማ ላይ ብቻም አይደለም ማለት ነው። በክፍለ ሀገርም ባለን ጣቢያዎች ላይ የእነዚህ ነገሮች ስናገኝ ነበር። ምን ያህል ጊዜ ሆነው አሁን የዘንድሮ ሁን የሰሞኑ ሁኔታ ከተፈጠረ እንግዲህ ይህን ሶስት ሳምንት ሆኖታል። ሶስት ሳምንት ከአዲስ አበባ ባለሳሳት ሶስት ሳምንት ወይም ሶስት ተኩል እንደዚህ አካባቢ ነው። ሶስት ሳምንት እኛ ወዲያውኑ በሳምንቱ የመጀመሪያው ሳምንት ላይ መግለጫ ሰጥቶለት፣ ወደ ጥር መጨረሻ አካባቢ ነው የጀመረው ማለት ነው። አዎ አሁን የካቲት ላይ አደለም። አሁን የካቲት። ሌላው ዶክተር መራዊ ከአዲስ አበባ ውጪ የት የት አካባቢ ነው እንደዚህ በስፋት ተስፋፍቶ የሚታየው ቫይረሱ እና አጋጣሚው ምን እንዲመጥቀስ የሚቻሉ አካባቢዎች በተለይ ተብሎ ካሉ በተለየ ተብሎ የሚጠቀስ አካባቢ የለውም። እንግዲህ ስርጭቱ በዚህ ዓመት እኛን ለዚህ ጋዜጣዊ መግለጫ የተለየ እንቅስቃሴ እንድናደርግ ያደረገን እነዚህ ጽኑ ሕሙማን ማከሚያ ክፍል ውስጥ ሰዎችን ስላገኘን ነው እንጂ አሁን በተለየ እዚህ ከተማ ላይ እዚህ ከተማ ላይ የተለየ ነገር ተፈጥሯል ማለት አይደለም። ስርጭቱም ልክ እንደ ወባ በዚህ አካባቢ አለ፣ በዚህ አካባቢ ያለ የሚባልም አይደለም ኖርማል የአሳሳቢነቱ ደረጃስ ምን ምን ላይ ነው አሁን ባለው ሁኔታ አሁን ባለን ሁኔታ አሳሳቢ የምንለው እና ስጋት ይፈጥራል፣ ሰዎች አደጋ ይሆናል ብለን የምንሰገው አይደለም በተለይ። ነገር ግን ጥንቃቄ ሊደረግላቸው ቶሎ በአፋጣኝ ወደ ሕክምና ጣቢያ ሊመጡ የሚገባቸው የህብረተሰብ ክፍሎች አሉ። ሌላው የሰውነት መከላከያ አቅማቸው ጠንካራ የሆኑ ሰዎች ላይ ይሄ ነገር ብዙ ማሳሰቢያ አይደለም። ነገር ግን አረጋውያን ላይ በተለይ እድሜያቸው የገፋ አረጋውያን ላይ ሌላ እንደዚህ የስኳር በሽታ እንደዚህ ያለባቸው ስር የሰደዱ ቋሚ በሽታ ያለባቸው ሰዎች ላይ በጣም ህጻናት ላይ ከሁለት ዓመት በታች የሆኑ እነዚህ ጉዳዩ ትኩሳት ካመጣ በተለየ ከጸናባቸው ቶሎ በአፋጣኝ ወደ ሕክምና ጣቢያ መሄድ ይኖርባቸዋል። ሌላው የህብረተሰብ ክፍል ያን ያህል ጠንካራ ጉንፋን ነው፣ ግን እረፍት ማድረግ፣ ማስታገሻ መውሰድ፣ ብዙ ፈሳሽ መውሰድ በቂ ነው። ብዙ እንደዚህ አይነት የሚያሰጋም አይደለም። እንደው ለግንዛቤ ያህል የዚህ አሳሳቢነቱን ደረጃ አምስት እጅግ በጣም አሳሳቢ ብንልና አንድን ብዙ አሳሳቢ ያልሆነ ብንል የት ጋ ምጡታል ዶክተር፣ ከአንድ እስከ አምስት ባለው መለኪያ አሁን አሁን ባለው መረጃና በምሰጠው ግምት አንደኛ ዝርያው አልተቀየረም፣ እንደዚህ እንደዚህ በመሰሉት ምክንያቶች ከአንድ ዘለላ አይሆንም፣ አንድ ከአምስት ነው። ሊያገኙ የምችለው ሌላው ምንድን ነው መከላከያው? ህክምናውስ ምንድን ነው? አቅምስ አለው ወይ በሀገር ውስጥ? አዎ በጣም ጥሩ እንግዲህ አሁን ለእዚህ በሽታ ዋናው መከላከያ ራስን የራስን ንጽህና መጠበቅ ነው። በጤና ድርጅቶችም የኢንፌክሽን ፕሪቨንሽን ስራውን ማጠናከር ነው። የተለየ የኢንፌክሽን ፕሪቨንሽን ስርዓትም አይደለም ጊዜ የሚጠቀሙበትን ማድረግ ነው። ህብረተሰቡ በተለይ እንደዚህ አይነት ነገር ሲከሰት ቅድም የጠቀስኳቸው አይነት የህብረተሰብ ክፍሎች በአፋጣኝ ወደ ሕክምና ጣቢያ መምጣት አለባቸው። ሌሎቹ ግን እረፍት ማድረግና እንትን መውሰድ ነው። አሁን በፈረንጆች ሀገር ምን ይደረጋል? ይህን ወቅቱን ተከትሎ በሚመጣው ጊዜ የፍሉ ክትባት ይሰጣሉ። እንደዚህ አይነት ነገር እኛ ዘንዳ አላደረግንም። ከዚህ ቀደም ያኔ ፓንደሚክ በተባለ ጊዜ እንደዚህ አይነት ነገሮችን በተለይ ተጋላጭ ለሆኑ ህብረተሰብ ክፍሎች አምጥተን ነበረ ቫክሲን ነገር ግን እንደ ሀገር እንደ ቋሚ ፕሮግራም ተወስዶ ለዚህ ቫክሲን ወቅቱን እየጠበቅን የምንሰጠውም አይደለም። በሌሎች ሀገሮች እንዳሉት የፍሉ ክትባት አለ፣ ጊዜውን እየጠበቀ በየዓመቱ የሚሰጥ የሚሰጣለ። አንደኛ በዚያ አካባቢም የቅዝቃዜው መጠንም ከፍ ይላል፣ ተጋላጭነቱም ጠንካራነቱም በእነዚያ አካባቢዎች ላይ በተለይ የምድናቸው ያው አረጋውያን ህብረተሰብ ክፍል ይበዛቸዋል፣ እነሱ ላይ ይጠነክራል እና እነሱ አካባቢ እንደዚህ አይነት ፕሮግራም አለ። እኛ ሀገር ይሄ የለም። አንዳንድ ጊዜ የጤና ድርጅትን ላይ የሚሰጧቸው አንቲቫይረስ መድኃኒቶች አሏቸው። እንደዚ አይነት አንቲቫይረስ መድኃኒቶች የሉም እኛ ጋር እንደዚህ አይነት አንቲቫይረስም የሚያስፈልጋቸው ሰዎች እርግጥ እንደው ይህን ያህል ነው የሚባሉም አይነት አይደለም ሌላ የፈለጉት ምንድን ነው አንቲቫይረስ የሚያስፈልጋቸው እንግዲህ በጣም እጅግ አረጋውያን ለሆኑና አቅም የሰውነት መከላከያ አቅማቸው በጣም የተዳከሙ ሰዎች እነሱ ለመደገፍ ያህል የሚሰጡ መድኃኒቶች ናቸው እንደዚ አይነት ነገር የለም እኛ ዘንድ አሁን በእኛ ጤና ድርጅት ሲገኙ እንደዚህ የጠናባቸው ሰዎች ላይ እንግዲህ ቫይረሱ አይደለም ገዳይነቱን የሚያመ ቫይረሱ ያቆስላል። እዚያ ላይ የሚፈጠረው ተጨማሪ ኢንፌክሽን ነው በባክቴሪያም በዚያም የሚመጣው ሁኔታውን ወደ ከፋ ነገር ያበበ ሰውና ሰዎችም እነዚያን ነገሮች ሕክምና እንሰጣለን። ይሄ ነገር አሁን የምናስበውን አይነት ቫክሲን መስጠት እንደዚህ ነገር ሳያስፈልገን የተለይ እነዚህ ጠናባቸዋል ተብሎ የሚለዩ ሰዎችን መርዳት ይቻላል ማለት ነው። ዶክተር ምርአዊ አራጋው እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያ። ለጊዜ ለጊዜው ምንም እጅግ የራስዎንም የቤተሰቦንም ንጽሕና፣ ጤና ይጠብቁ። እጆችዎን በሳሙና ለሃያ ሰከንድ መታጠብ ብዙ በሽታዎችን እንደሚያስቀር የብዙዎችንም በሽታዎች መተላለፍ ዕድል በእጅጉ እንደሚቀንስ ልብ ይበሉ። የቤተሰቦንም የአካባቢውንም ጽዳት ይጠብቁ። ጤና ይስጥልኝ።